ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 8 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታዬና፣ እኔም ሰሎሞን አባተነን። ዛሬ እዚህ ጋር አካባቢ ያሉ ሰዎች ጎሳቸውን አይደለም፣ እዚህ ጋር መጥቶ ድርጅት ወክሎ አይደለም፣ ሃይማኖት ወክሎ አይደለም፣ ሰው በመሆኑ ነው። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደም አለን፣ አበላላችን፣ አለባበስ፣ ሁሉ ነገራችን አንድ አይነት ነው። ኢትዮጵያን ኢትዮጵያ ያሰኛት እኔ፣ አንተ አንቺ ነን እኛ ደግሞ አዲስ መሆን አለብን አዲስቷን ኢትዮጵያ ለማምጣት ከትናንት በስቲያ ቅዳሜ በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ እሴቶችን በመገንባት ላይ ያተኮረ የማህበረሰብ ጉባኤ ዋሽንግተን ዲሲ አካባቢ ተሰናድቶ ነበር ከዛ ስብሰባ የተቀነጫጨበ አስተያየት ነው የሰማችሁት በመጽሔት ዝርዝር ዘገባለን ለምሽቱ ባሉን የዓለም ዜናዎች ደግሞ በኢቦላ ታሞ ከሴራሊዮን ወደ አሜሪካ እንዲገባ ተደርጎ የነበረው ሐኪም ህይወቱ አልፏል። ሌላው ደግሞ የቡርኪና ፋሶ የቀድሞ የውጭ ጉዳይ ሚኒስትር የጊዜያዊ መንግስት መሪ ሆነው ተሰየሙ የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እናሰማቸዋለን። የኢትዮጵያ መንግስት በከፍተኛ ኃላፊነት ላይ እየሰሩ የሚገኙ ባለስልጣናትን በአምባሳደርነት መሾሙ ተገለጸ። የጠቅላይ ሚኒስትሩ አማካሪ አቶ ኩማ ደመቅሳና የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይገኙባቸዋል። ሹመቱ ግን እስካሁን ባለው ጊዜ ይፋ መግለጫና ዝርዝር ማብራሪያ አልተሰጠበትም። እስክንድር ፍሬው ዝርዝሩ ልኳል። ምንጮች ለአሜሪካ ድምጽ ሬዲዮ እንደገለጹት ሰሞኑን በአምባሳደርነት ከተሾሙት ባለስልጣናት መካከል በከፍተኛ ኃላፊነት ላይ ሲያገለግሉ የቆዩ ይገኙባቸዋል። ከእነዚህም መካከል የጠቅላይ ሚኒስትር ኃይለማርያም ደሳለኝ የፖሊሲ ጥናት አማካሪ በመሆን ሲሰሩ የቆዩት አቶ ኩማ ደመቅሳ ይጠቀሳሉ። በጀርመን በርሊን የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው መሾማቸውን የተገለጸው አቶ ኩማ ደመቅሳ የኦሮሚያ ክልል ፕሬዝዳንትና የአዲስ አበባ ከተማ ከንቲባ በመሆንም አገልግለዋል። ገዢው ፓርቲ ኢህአዴግ እየተገበረው በሚገኘው የመተካካት ፖሊሲ መሰረት ከአዲስ አበባ ከንቲባነት ከተነሱ በኋላም ነው እንደገና የጠቅላይ ሚኒስትሩ አማካሪ በመሆን ያገለገሉት። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም በኬንያ ናይሮቢ ባለሙሉ ስልጣን አምባሳደር ሆኖ መሾማቸውን ምንጮች አረጋግጠዋል። አምባሳደር ዲና ሙፍቲ ከቃል አቀባይነት ኃላፊነታቸው በቀደሙት ዓመታት መቀመጫቸውን ስዊድን በማድረግ ለአምስት የስካንዲኔቪያን አገሮች አምባሳደር ሆነው አገልግለዋል። ለስዊድን፣ ለፊንላንድ፣ ለኖርዌ፣ ለዴንማርክ እና ለአይስላንድ ነው አምባሳደር ሆነው የሰሩት። የውጭ ጉዳይ ሚኒስቴር ቃል አቀባይ ሆነው በሰሩባቸው ዓመታት በተለይ ከሀገር ውስጥና ከውጭ አገር የመገናኛ ብዙሃን ጋር ባላቸው መልካም ግንኙነት ይታወቃሉ። ለመገናኛ ብዙሃን ባለሙያዎች ቅርብ የሆኑ ቃል አቀባይ መሆናቸውን የሚናገሩላቸው በርካታ ናቸው። እርሳቸውን በመተካት የውጭ ጉዳይ ሚኒስቴር ቀባይ የሚሆነው ሰው ማንነትም አልታወቀም። በአምባሳደርነት ከተሾሙት ሌሎች ባለስልጣናትና የመንግስት የስራ ኃላፊዎች መካከል የማዕከላዊ ስታቲስቲክስ ባለስልጣንን ለረጅም ዓመታት የመሩት ወይዘሮ ሳሚያ ዘካሪያ እንደሚገኙባቸው ምንጮቹ አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አስራ አራት ሚኒስትሮቻቸው ጠቅላይ ሚኒስትራቸው ስልጣናቸውን እንዲለቁ እየጠየቁ ባሉባት ሶማሊያ እየታየ ያለው የፖለቲካ ቀውስ መባባሱ ተዘገበ። መንስኤው ጠቅላይ ሚኒስትሩ ከፕሬዚደንቱ ጋር የገቡበትና እያደርም እየሰፋ የመጣው ልዩነት ነው። በሁለቱ መሪዎች መካከል የተከሰተው ውጥረትና ፍጥጫ ላለፉት ሁለት ወራት የአገሪቱን መንግሥት አሽመድ ምዶ ቆይተዋል። አብዱልአዚዝ ቢሎው ከሞቃዲሾ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል። ከሶማሊያው ፕሬዚዳንት ጋር የያዙት የፖለቲካ ፍጥጫ እንዲያበቃ ጠቅላይ ሚኒስትር አብዲ ወሌ ሼክ አህመድ ስልጣናቸውን በፈቃዳቸው አሁኑኑ እንዲለቁ የሚለውን ጥሪ ከሀገሪቱ የካቢኔ ሚኒስትሮች ከከፊል በላዩ ያህሉ ተቀላቅለዋል። ሁለቱ መሪዎች ካሏቸው ልዩነቶች ዋነኞቹ ፓርላማውን ጭምር የከፋፈለው የፖለቲካ ስልጣን ሹመት ጉዳይ ነው ተብሏል። የፓርላማ አባላቱ ባለፉት ጥቂት ሳምንታት ውስጥ ብቻ በጠቅላይ ሚኒስትሩ አመራር ላይ የትምምን ድምፅ ለመስጠት አሊያም ለመንፈግ ሁለት ጊዜ ያቀረቡት የድምፅ አሰጣጥ ሂደት ያለ ስምምነት በተጧጧፈ ብጥብጥ ተቋይቷል። አብዱራህማን ሆሽ ጅብሪል ከሀገሪቱ ሸንጎ አባላት አንዱ ናቸው። ጥቂት የፓርላማ አባላት አጠቃላዩን የሸንጎውን ሥራ ማደናቀፍ የለባቸውም ነው የሚሉት።

አፈጉባኤው ስራውን ማካሄድ ከተሳናቸው እኛ የሸንጎ አባላት ስራቸውን በፈቃዳቸው እንዲለቁ እንጠይቃቸዋለን ሲሉም አክለዋል። ይህ በእንዲህ እንዳለ ከሁለቱ ወገን የተውጣጣ የሸንጎ አባላት ቡድን የፖለቲካ ፍጥጫውን እንዲያበቃ በያዘው ጥረት ሞቃዲሾ ውስጥ በሚገኙ ሆቴሎች ውስጥ ተሰባስበ እየመከረ ነው። ጠቅላይ ሚኒስትሩ የሚደግፉት አብዲ ባሬ በጠቅላይ ሚኒስትሩ አመራር ላይ የትምምን ድምፅ ለመስጠት የታሰበው ሂደት መንግስታዊ አሰራርን የተላለፈ ነው ይላሉ እበን በንየባሰብሽ የድምጽ አሰጣጥ ሂደቱ እንዲቋረጥ የሚጠይቁት ፖለቲካዊ ዓላማ ያለው እና ከፓርላማው መድረክ የመጣ አይደለም ነው የሚሉት። በመሆኑም ህገ መንግስታዊ አሰራርን የተላለፈ ነው ብለዋል። የፖለቲካ ውጥረቱ ያቺ ሀገር ከአሁን ቀደም ለበርካታ ዓመታት ወደ ነበረችበት ቀውስ እንዳትመለስም አስግተዋል። ኢቦላ በሽታ ታመው ዚ ዩናይትድ ስቴትስ ነብራስካ ክፍለ ግዛት በሚገኘው ሆስፒታል ሲታከሙ የነበሩት ሴራሊዮናዊ ዶክተር ህይወታቸው ማለፉን ሆስፒታሉ አስታውቋል። የኔብራስካ ሆስፒታል ዛሬ ሰኞ ባወጣው መግለጫ ዶክተር ማርቲን ሳሊያ የበሽታቸው ይዞታ በጣም የጸና ስለነበር ሊተርፉ አልቻሉም ነው ያለው። ዶክተሩ በኔብራስካ ሆስፒታል የታከሙት ሶስተኛው የኢቦላ ህመምተኛ ሲሆኑ እዚህ ዩናይትድ ስቴትስ በበሽታው ምክንያት ህይወታቸው ያለፈ ሁለተኛ ሰው መሆናቸው ነው። ይህ በዚህ እንዳለ የዓለም የጤና ድርጅት ባለፈው አርብ ባወጣው መግለጫ እስካሁን በኢቦላ በሽታ ምክንያት የሞቱት ሰዎች ቁጥር በጥቂቱ መጨመሩን ገልጸዋል። ወረርሽኙ ከተቀሰቀሰ ወዲህ ለቫይረሱ መጋለጣቸው ከተረጋገጠው 14413 ሰዎች መካከል 5177 ሰዎች ሞተዋል ነው ያለው ደብሊውኤችኦ። ይህ በዚህ እንዳለ በኢቦላ ወረርሽኝ ከሁሉም በከፋ ሁኔታ ሁለት የተጠቃችው ላይቤሪያ እንደ አውሮፓውያን አቆጣጠር ታህሳስ 25 ቀን የሚውለው የአውሮፓውያን ገና በዓል ላይ ስንደርስ አንድም አዲስ የቫይረሱ ተያዥ እንዳይኖረን ስትል ብሔራዊ ግብ ወጥናለች። በሌላ ዜና ደግሞ ከማሊ ወዲህ ወደ ዩናይትድ ስቴትስ የሚመጡ መንገደኞች ከሴራሊዮን ከጊኒና ከላይቤሪያ የሚመጡቱ ከሚሰጣቸው ጋር ተመሳሳይ የኢቦላ ቫይረስ ምርመራ እንደሚደረግላቸው የዩናይትድ ስቴትስ የጤና ባለስልጣናት አስታውቀዋል። ምንም እንኳን ማሊ በወረርሽኝ ደረጃ የተጠቃች ሀገር ባትሆንም ለቫይረሱ መጋለጣቸው የተረጋገጠ ዜጎቿ ቁጥር በቅርብ ቀናት እንደጨመረ ነው የተነገረው። በሌላ ዜና የተባበሩት መንግስታት ድርጅት የጊኒ የኢቦላ ወረርሽኝ ቀውስ ኃላፊው ማርሴል ሮዶ ሲንጓ ማረፋቸውን አረጋግጧል። ይሁን እንጂ ባለስልጣኑ የሞቱት በሌላ ሕመም እንጂ በኢቦላ አይደለም ብሏል። የመንግስታቱ ድርጅት የቡርኪና ፋሶ መሪዎች የቀድሞ የውጭ ጉዳይ ሚኒስትር ሚሼል ካፋንዶን ጊዜያዊ ፕሬዚደንት ሆነው ሀገሪቱን ወደ ሲቪል አስተዳደር እንዲመሩ ሰይመዋል። የፖለቲካ ሰዎች፣ የጦር ሠራዊት ተወካዮች፣ የሲቪል ማህበረሰብና የሃይማኖት መሪዎች ያሉበት ኮሚቴ ሚስተር ኮፋንዶ መመረጣቸውን ዛሬ ሰኞ ይፋ አድርጓል። ከፋንዶ የተሾሙት ለሽግግር መሪነቱ ማን ይመረጥ በሚለው ጉዳይ ድርድር በተጀመረ በማግስቱ ሲሆን የተመረጡ የተመረጡት በስምምነት ነው ሲሉ የተቃዋሚው መሪ ዘፌሪን ዲያብሬ ገልጠዋል። ሚስተር ከፋንዶ ቀጥለው የሽግግር ካቢኔውን የሚያደራጁትን ጠቅላይ ሚኒስትር ይመርጣሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሜሪካዊውን የረዴት ሰራተኛ አብዱራህማን ኬስግን በመግደል ከተሳተፉት የእስላማዊ መንግስት ጽንፈኞች መካከል አንዱ የፈረንሳይ ዜጋ ሳይሆን እንደማይቀር የበረታ ጥርጣሬ መሆኑን የፈረንሳይ ባለስልጣናት ተናግረዋል። ትናንት እሁድ ጽንፈኞቹ የለቀቁትን ቪዲዮ ያጠናው የፈረንሳይ የደህንነት ቢሮ የኬሲግን ጭንቅላት ይዘውና በርካታ ሶሪያውያን ወታደሮችን አንገት ሲቀሉ ከሚታዩት መካከል አንደኛው የ22 ዓመት ዕድሜ ያለው ፈረንሳይ ነው ፈረንሳዊ ነው ብሎ ማመኑን ዛሬ ሰኞ የፈረንሳይ ሀገር አስተዳደር ሚኒስትር በርናርድ ካዝነቭ አስረድተዋል። ከሲግ በጦርነት በተበጣጠቀችው በሶሪያ በሰብአዊ ረድኤ ስራ ላይ እንዳለ የተጠለፈው ከአንድ አመት ከአንድ ወር በፊት ነው። ከሲግ አብሮት በእስላማዊ መንግስት ተዋጊዎች እጅ በነበረ ታሳሪ በድብቅ በወጣና ለወላጆቹ በጻፈው ደብዳቤ ሊገጥመው የሚችለውን እጣ ሲገልጽ፣ ጥቅስ የሞትኩኝ እንደሆን ቢያንስ እኔና እናንተ ያለፍኩት የሌሎችን ስቃይ ለመቅረፍና ለተቸገሩ ለመድረስ ስሞክር መሆኑን ስለምናውቅ ያ ያጽናናናል ብለዋል። ትናንት እሁድ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ግድያውን የለየለት የክፋት ተግባር ሲሉ ገልጸው አውግዘውታል። የመከላከያ ሚኒስትሩ ቸክ ሄግል ለጋዜጠኞች በሰጡት ቃል የ26 ዓመት ዕድሜ ያለው የቀድሞ የጦር ሰራዊት አባል የላቁ እሴቶችና መርሆችን ይዞ ይመራ የነበረ እነሱን በየትኛውም ቦታ ሌሎችን በመርዳት ስራ ላይ በማዋሉ በህይወቱ ዋጋ የከፈለ ሰው ነው ብለዋል። ዩናይትድ ስቴትስ እስላማዊ መንግስትን ለማሸነፍ ቁርጠኛ ነች ሲሉም የመከላከያ ሚኒስትሩ አክለዋል። እንዲህ አይነት ኢሰብኣዊነትና ጭካኔ ባለበት ዓለም መኖር የሚፈልግ የለም። ስለዚህ ሁላችንም እንደ ሰብአዊ ፍጡራን ይህ እንዳይፈጸም የማድረግ ኃላፊነት አለብን። አስቸጋሪ ነው ግን እናሸንፋለን። የመከላከያ ሚኒስትር ሄግል ቀደም ብሎ በጻፉት በጽሑፍ ባወጡት መግለጫ የተፈጸመው ግድያ በእስላማዊ መንግስት ተዋጊዎች ኢሰብአዊነትና በኬሲግ ብሩህና ርኅሩህ መንፈስ መካከል ያለውን የጎላ ልዩነት የሚያሳይ ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 8 2007 ዓ ም ምሽት ፕሮግራም ነው። ኢትዮጵያ የዓለም ጤና ድርጅት ከባድ የቲቪ ችግር አለባቸው ብሎ ከፈረጃቸው ሀገሮች አንዷ ናት። በየአመቱም በምናወጣው ሪፖርት የኢትዮጵያ የቲቪ ችግር ይገለጣል እና በዚህ አመት ከሁለት ሳምንት በፊት ባወጣ ነው የ2013 ሁኔታ በሚያጠቃልለው የደብልዩ ኤች ኦ ሪፖርት ላይ ኢትዮጵያ ውስጥ በየአመቱ 210ሺህ አካባቢ የሚሆኑ አዳዲስ በሽተኞች ይኖራሉ ተብሎ ነው የሚገመተው። ዶክተር ኃይለ ኢየሱስ ጌታሁን ይባላሉ። የሰማናቸው በዓለም የጤና ድርጅት የቲቪና የኤችአይቪ መርሃ ግብር አስተባባሪ ናቸው። በምሽቱ የጤና ዝግጅት ይቀርባሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ የደቡብ ሱዳን መንግስትና ተቃዋሚዎች ከአስር ወራት በፊት የፈረሙትን በጸብ ያለመፈላለግ ስምምነት ተግባራዊ ለማድረግ የሚያስችል የሁለት ቀናት ውይይት አዲስ አበባ ላይ አካሂደዋል። ከሁለቱም ወገን ስድስት ስድስት ተወካዮች የተሳተፉበት ስብሰባ ስምምነቶቹን ተግባራዊ ወደ ማድረግ እንዲያመራ የኢጋድ አደራዳሪ አምባሳደር ስዩም መስፍን እምነታቸውን ገልጸዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የሁለቱ ወገኖች ውይይት በጥላቻ ያለመፈላለጉ ስምምነት መተግበሪያ ሰነድ ወይም ማትሪክስ በቅርቡ መፈረሙን ተከትሎ የተካሄደ ነው። የደቡብ ሱዳን መንግሥትና ተቃዋሚዎች ተኩስ አቁምን የሚጨምረውን በጥላቻ ያለመፈላለጉን ስምምነት የተፈራረሙት ባለፈው ጥር እንደነበር ይታወሳል። የዚህ መተግበሪያ የሆነውን ማትሪክስ ግን በተለይ ተቃዋሚዎቹ ሳይፈርሙ ቆይተዋል። በቅርቡ በአዲስ አበባ የተካሄደውን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገሮች የመሪዎች ጉባኤ ተከትሎ ግን ሁለቱም ወገኖች ከአንድ ሳምንት በፊት በጋራ ፈርመዋል። የሁለቱ ወገኖች የጋራ ቴክኒክ ኮሚቴ አባላት የሆኑ ጀኔራሎች የተሳተፉበት የሁለት ቀናት ስብሰባም መሬት ላይ እንዴት እንደሚተገበር የተነጋገረ ነው። በስብሰባው ላይ የተናገሩት የኢጋድ ዋነኛ አደራዳሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን ይህንኑን የጠቆሙት የእናንተ ስራ በጣም ጠቃሚ ነው፣ ምክንያቱም ተፋላሚዎቹ ወገኖች ግጭት እንዲያቆሙ ያደርጋል ጦራቸው የት ቦታ መቆየት እንዳለበት በመለየት ሁለቱን ወገኖች የሚለይ ጥብቅ ቀጠና መመስረት፣ ግልጽ የሆኑ የጊዜ ሰሌዳዎች፣ የመተግበሪያ ስልቶች መኖራቸውን በማረጋገጥም የኢጋድን የክትትልና የቁጥጥር ሥርዓት እንዲተገብር ያግዛል። ይህ ያለምንም ጥርጥር የደቡብ ሱዳን ሕዝብ የዚህን አሳዛኝና ትርጉም አልባ ጦርነት ገጽ እንዲዘጋ ያግዛል። በስብሰባው የተካፈለውን የደቡብ ሱዳን ተቃዋሚዎች ቡድን የመሩት ብርጋዴር ጄኔራል ጋት ኮሪዮም ይህ የፊት ለፊት ውይይት ስምምነቱን ተግባራዊ ለማድረግ እንደሚያስችል ተናግረዋል። ከዚህ ስብሰባ ሊገኝ የሚችለው አንድ ተጨባጭ ውጤት የጊዜ ሰሌዳ ነው። ስምምነቱ ተግባራዊ የሚሆንበት የጊዜ ሰሌዳ በተለይም በጥላቻ ያለመፈላለጉ ስምምነትና የሁለቱን ወገኖች ወታደሮች ባሉበት የማቆየትና የመለየት ስምምነት። ምክንያቱም ግጭት እንዳይፈጠር በሁለቱ መካከል ጥብቅ ቀጠና መኖር አለበት። እንደ ተቃዋሚው ጄኔራል ሁሉ የመንግስትን ወገን የመሩት ሜጀር ጄኔራል ሳምሶን ማቢዮር ሉዋም የተሻለ ውጤት እንደሚጠብቁ ነው የተናገሩት። አሁን የተፈረመው ስምምነት ወደ ተግባር የሚቀየር ይመስለኛል። በጥላቻ ያለ መፈላለጉ ስምምነት ተቃዋሚዎቹም ይህንን እንዲተገብሩ ባለው ሁኔታ የሚገደዱ ይመስለኛል። ሰላም ይመጣ ዘንድም የደቡብ ሱዳን ሕዝብና በቀረውም ዓለም ያሉት የሚቻለውን ሁሉ እንደሚያደርጉ እናምናለን። በአዲስ አበባው የኢጋድ ጉባኤ ከስምምነት መቃረባቸው የተነገረው የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ከአንድ ሳምንት በኋላ እንደገና ይገናኛሉ። ሰሞኑን ደግሞ ባደረጉት ድርድር ዙሪያ ከደጋፊዎቻቸው ጋር ይወያያሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ የዕለቱን አብይ ርዕስ ሰማችሁ። የትንታኔው መጽሔት ይቀጥላል። በሰሜን አሜሪካና አውሮፓ የሚኖሩ ኢትዮጵያውያን ከቅርብና ከሩቅ ተጠራርተው ከትናንት በስቲያ ቅዳሜ፣ አርሊንግተን ቨርጂኒያ ላይ ስብሰባ አድርገው ነበር። ውይይታቸው በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ እሴቶችን በመመርመር ላይ ያተኮረ ነበር። ሰሜን አሜሪካ የሚገኘው የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የተባለ ሲቪክ ድርጅት ያሰናዳው ጉባኤ ከተለያዩ ብሔሮች፣ ጾታና የሃይማኖት አባላት ራሳቸውን እንደ ግለሰብ ወክለው የተሳተፉበት ነበር። ሄኖክ ሰማግዜር ጉባኤውን ተከታትሎ የሚከተለውን ዘገባ አጠናቅሯል። ቅዳሜ ዕለት በዋሽንግተን ዲሲ አቅራቢያ በምትገኘው አርሊንግተን ቨርጂኒያ የተሰባሰቡ ኢትዮጵያውያን በሀገራቸው ተቋማዊ አስተዳደር ባልተጠናከረበት ሁኔታ ማኅበረሰቦችና ግለሰቦች ሊጫወቷቸው የሚገባቸው ሚናዎች እንዲሁም እርስ በርስ የመተባበር ሐሳቦች ላይ ተወያይተዋል። የዚህ የማኅበረሰብ ውይይት ዓላማ ለሕዝቡ መድረክ ለመስጠት ነው ሲሉ ጉባኤውን ያሰናዳው የጋራ እንቅስቃሴ ለአዲስቷ የኢትዮጵያ ድርጅት መሪ አቶ ኦባንግሜቶ ገልጸዋል። ዛሬ እዚህ ጋር አካባቢ ያሉ ሰዎች ጎሳቸውን አይደለም፣ እዚህ ጋር መቶ ድርጅት ወክሎ አይደለም፣ ሃይማኖት ወክሎ አይደለም፣ ሰው በመሆኑ ነው። የሕዝብ ሰብሰባ ነው። ሌስ ቶክ ቱ ኢች አደር ስንል ለተቋሚዎች ብቻ አይደለም። እኛ ራሳችንን የኢትዮጵያን መንግስት እዚህ ጋር ያለ ኤምባሲ ደብዳቤ ላክነናል ላክነን፣ ለነሱ እንድመቱ ምንም መልስ አላገኝም። ተጋሌ እንዳደው እባላለሁኝ ከአትላንታ ነው የመጣሁኝ ከደቡብ ኢትዮጵያ አካባቢ ስለመጣሁ ደቡብ አካባቢ ብኖር ጥሩ ነው ብዬ ነው ወደዛ ወደ አትላንታ ሄድኩት። ስለዚህ የደቡብ ቋንቋ ነው የምናገረው ማለት ነው። እንግሊዝኛ የደቡብ ነው፣ አማርኛ የደቡብ ነው። እንደ መሰነበታቸው ወገኖች፣ እዚህ የተሰበሰብነው ወንድማችን እንዳለው ዘር ወክለን ወገን ወክለን ፖለቲካ መሪ ወይም ፖለቲካ ድርጅት ወክለን ወይ ሃይማኖትን ወክለን በአጠቃላይ ወይ በሌላ አይደለም። በበኩሌ ማለቴ ነው። ብዙዎቻችሁም እንደዛ ትሆናላችሁ ብዬ ነው የ ኤርትራ ውስጥ የተወለደችው ፊዮሬላ ሮማኖ የሁለት ዓለም ሰው እንደሆነች ትናገራለች። በልጅነቷ የአሐዳዊ ኢትዮጵያን ታሪክ ከቤተሰቦቿ ስትሰማ እንዳደገች የገለጸችው ፊዮሬላ ከኤርትራ ነፃነት በኋላና ቆይቶ በኤርትራና ኢትዮጵያ መካከል ጦርነት በመቀስቀሱ የተፈጠሩ መለያየቶች ሁለቱን ሕዝቦች እንዴት እንደጎዱ ከግል ልምዷ ተመርኩዛ አስረድታለች። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደማለን፣ አበላላችን፣ አለባበስ ሁሉ ነገራችን አንድ አይነት ነው። ስፔሻል አለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ሆነናል። በዋሽንግተን ዲሲ የሚገኘው የፈርስት ሂጂራ መስጊድ ኢማም ሼክ ካሊድ ኦመር በሀገርና በማህበረሰብ ጉዳዮች ላይ ለውጥ ለማምጣት የዚህ ለውጥ ፈላጊዎችና አራማጆች ራሳቸውን መለወጥ ይገባቸዋል ብለዋል። ኢትዮጵያን ኢትዮጵያ ያሰኛት እኔ አንተ አንቺ ነን። እኛ ደግሞ አዲስ መሆን አለብን። አዲስቷን ኢትዮጵያ ለማምጣት አዲስ ለመሆን ደግሞ እንደገና ተወልዶ መፈጠር አያስፈልግም። ወደ ኋላ መሄድ አይቻልምና ታሪክ ወደፊት ብቻ ነው የሚሄደው። ነገር ግን ለውጥ ማምጣት ይቻላል። ለውጥ ደግሞ ከየት ነው የሚመጣው? ለውጥ አዲስ ልብስ በመልበስና አዲስ ባንዲራ በማድረግ ወይም ደግሞ የተወሰኑ አባባሊቶችን በማስቀመጥ አይደለም። ለውጥ እኔ ራሴ ውስጤ አምኖበት ስቀየር ነው አዲስም መሆነው። በኢትዮጵያ የፍትህ ስርዓት ውስጥ ያገለገሉ አሁን ደግሞ የግጭት አፈታትና የሰላም ግንባታ ባለሙያ የሆኑት እስራኤል ታንሳ ፈይሳ በቅድሚያ የማኅበረሰብ እርቅና አብሮነት ለመፍጠር አስቀድሞ መጠየቅ ያለባቸውን ነጥቦች አንስተዋል። እርቅ በኢትዮጵያ ያስፈልጋል? ማን ከማን ይታረቃል? እርቅ የሚያስፈልግስ ከሆነ እንዴት ነው የሚመጣው? እርቅን በቃል ደረጃ መናገር ቀላል ነው። ወደ ተግባር ስንመጣ ግን የሁሉም ሰው ጭንቅላት ላይ ጥያቄ ምልክት ነው የሚቀመጠው። ሁሉም ግራ ይጋባል፣ የእርቅ ጉዳይ ሲመጣ። በሰላምና እርቅ ግንባታ ሂደት ውስጥ የቆዩ ታሪካዊ ቁስሎች፣ አሁን ያሉ የፖለቲካና የአስተዳደር ሁኔታዎች፣ እንዲሁም የማህበረሰቦች የምጣኔ ሀብትና ማህበራዊ ቁርኝቶች በግልጽ በእውነታዎች ላይ ተመርኩዞ መጤን አለባቸው ይላሉ ባለሙያው። ሁላችንም ላይ ተራ በተራ በደል ደርሶብናል፣ ተበዳድለናል። ይሄንን አንደርላይን ማድረግ ግዴታ ነው። የተበደለ ሰው አለ፣ የበደለ ሰው አለ ሲባል ደግሞ የግድ እዚህ ጋ የተቀመኑ ሰዎች ማለት አይደለም ያሉ ሰዎች በህይወት ያሉ ሰዎች ስለ በደል ማውራት ስላለባቸው እኛ ልናወራ ግድ ነው የሚሆነው እንጂ አብዛኛው በደል ታሪክ ውስጥ ነው ተመዝግበው ያለው ወይም አልፏል ዛሬ እየደረሰብን ያለው ደግሞ ሌላ ራሱን የቻለ በደል ነው ስለዚህ በደል አለ የተበደሉ ሰዎች አሉ የበደሉ ሰዎችም አሉ ይሄ መቀበል ግዴታ አለብን ሰዎች ሶስተኛው ነገር መግባባት ያለብን ስለ ሪኮንሲሌሽን የምናወራ ከሆነ በደል እንዲያበቃ እንፈልጋለን። በደል እንዲያበቃ የምንፈልግ ካልሆን በቀል ስለ ሪኮንሲሌሽን ማውራት አይቻልም። ከምድራችን በደል የአብቃ የምንል ሰዎች ስለ ሪኮንሲሌሽን ማውራት እንችላለን ነው እንዴትና አብቃ የሚል ነገር ሲመጣ ሪኮንሲሌሽን ይመጣል። ያለፈውን ሳናስተካክል ስለ ዛሬና ስለ ነገ ማውራት አንችልም። ሰዎች ያለፈው ተስተካክሎ ጤነኝነት ተሰምቶ ነው የሚቀጥለው ስቴፕ የምትወስደው። እኔ እኮ በትላንትና ታምሜ ካለው ዛሬ ማር ብታበላኝ ውስጥ አሁንም እየታመሜ ነው። ምንድን ብታረጉ። የጋራ እንቅስቃሴ ለአዲስቷ ኢትዮጵያ በዋሽንግተን ዲሲ አቅራቢያ ያሰናዳው የማህበረሰብ ውይይት በኢትዮጵያ በመከባበር ላይ የተመሠረተ ህዝባዊ ትብብርና የጋራ እሴት በማጠናከር ላይ ያተኮረ ነበር። አዲስ ትውልድ፣ አዲስ መንገድና አዲስ የትብብር ስልቶች አስፈላጊ እንደሆኑ ተሳታፊዎቹ ውሏቸውን የተወያዩባቸው ጉዳዮች ናቸው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ አርሊንግተን ቨርጂኒያ። በኬንያዋ የወደብ ከተማ ሞምባሳ የነበሩና በአክራሪ ወጣቶች የተያዙ ሁለት መስጊዶች በፖሊስ ቁጥጥር ስር መዋላቸው ተዘግቧል። በከተማይቱ ውስጥ ግን ውጥረቱ አይሏል። ፖሊሶች በጎረቤት ማጀንጎ አካባቢ ባካሄዱት አሰሳም አንድ ሰው ሲገደል፣ ከሁለት መቶ በላይ ቆስለዋል። የጸጥታ ባለስልጣናት እንደገለጹት በአሰሳ ወቅት ልዩ ልዩ የጦር መሣሪያዎች ተይዘዋል። መሐመድ ዩሱፍ ለቪኦኤ የዘገበውን አዲሱ አበበ ያቀርበዋል። ፖሊሶች ሙሳና ሳኪና የተባሉትን ሁለቱን መስጊዶች በወረሩበት ወቅት ምዕመናን የማለዳ ጸሎታቸውን እያደረሱ ነበር። ሙሳ መስጊድ ላይ በተካሄደው አሰሳም አንድ ሰው መገደሉን የደህንነት ባለሥልጣናት ገልጠዋል። የሞምባሳ ፖሊስ መኮንን ጄፍሪ ማይክ በሰጡት መረጃ መሠረት ፖሊስ መስጊዶቹን የወረረው የጦር መሳሪያ መኖሩና አክራሪ ወጣቶች ደግሞ የሽብር ተግባር ሊፈጽሙ ማቀዳቸው ሪፖርት ስለተደረገ ነው። በሙሳና ሳኪና መስጊዶች ውስጥ አያሌ የተደበቁ ጦር መሳሪያዎችና የእጅ ቦምቦች መኖራቸውን የሚገልጹ መረጃዎች እየደረሱን ነበር። ስለዚህ ትላንት ማምሻውን ሦስት የእጅ ቦምቦችና ስድስት ጥይቶች የጎረሰ አንድ ሽጉጥ በተገኘበት በሳኪና መስጊድ ላይ አሰሳ ለማካሄድ አቀድን። ሙሳ መስጊድ ውስጥ ደግሞ አምስት የእጅ ቦምቦች፣ ልዩ ልዩ መጥረቢያዎችና ጩቤዎች አግኝተናል። የፖሊስ መኮንኑ ማየክ አክለውም 251 ወጣቶች በቁጥጥር ስር እንደዋሉና ምርመራውም እየተካሄደ መሆኑን ተናግረዋል። የሞምባሳ ቀበሌ ምክትል ኮሚሽነር መሐመድ ሳሌም በበኩላቸው መሪዎቻቸው በወጣቶቹ የተባረሩባቸው ሁለት መስኪዶች በሙስሊሙ ማህበረሰብ እንዲመሩ ጥሪ አቅርበዋል። ምስኪቲ እና ሸሪያ እና ዋናካማቲ እና ዋዛሚን አንድ መስጊድ ይላሉ። አንድ መስጊድ የራሱ የሆነ አመራርና ስርዓት እንዲሁም የራሱ የኮሚቴ አባላት አለው። እነዚህ ሁለት መስጊዶች ግን አቅጣጫቸውን የሰዓቱ ናቸው። ስለዚህ የሙስሊሙ ማኅበረሰብ እነዚህ መስጊዶች አቅጣጫ ማስያዝ ይኖርበታል። ወንጀል እየተፈጸመ መሆኑ እየተሰማ ጦር መሳሪያ መኖሩ እየታወቀ እንዴት ነው ዝም ማለት የሚቻለው? ነው ያሉት መሐመድ ሳሌም። የደህንነት ጉዳዮች ተንታኙ አንድሩ ፍራንክሊን ለአሜሪካ ድምፅ በሰጡት ቃል የኬንያ ደህንነት መስሪያ ቤቶች በሽብርተኛነት የሚፈርጇቸውን ሰዎች ለማጥቃት ይህ ዘዴያቸው የተለመደ መሆኑን ያመለክቱና ችግሮቹ ግን የሉም አይባልም ይላሉ። ችግሮቹ ይበልጥ እየተባባሱ መከሰታቸው አልቀረም። በዚያው ልክ ደግሞ ለፖሊሶች ምንም አይነት የደህንነት ትምህርት አይሰጥም። አሁን የተያዘው ምንድን ነው? አክራሪ የሚሏቸውን ወጣቶችና ሰባኪዎች እንዲሁም ኢማሞችን ማሳደድና እየከበቡ ማሰር ነው። በአጠቃላይ ግን መፍትሄ ያላገኙ አያሌ የጦር መሳሪያ ተጠቃሚዎች የመኖራቸውን ያህል፣ በሌላ በኩል ደግሞ ጸረ መንግስት የሆኑ አስተያየቶችም ይሰማሉ። ባለፉት ጥቂት ዓመታት ውስጥ ሞምባሳ ከተማ አውራ መንገዶች ላይ ለዘብተኞችም አክራሪዎችም የሆኑ በርካታ ሙስሊም የሃይማኖት መሪዎች ተገድለዋል። ማካቡሪ በሚል ስም ይታወቁ የነበሩት የሃይማኖቱ መሪ ሼክ አቡበከር ሻሪፍ ከተገደሉ ወዲህ ወጣቱ ድምፁን የሚያሰማለት ወይም መሪ ደጋፊ በማጣቱ አብዛኛው ወጣት ወደ ህቡ እንቅስቃሴ ገብቷል። ባለፉት ስድስት ወራት ወጣቱ ድምፁን በመገናኛ ብዙሐን ማሰማት እምቢ ብሎ ነበር። በምትኩምን ጀመረ? ይሄ ከመንግስት ጋር ይሰራል የሚለውንና ወሬም ያቀብላል የሚለውን እንዲሁም የደህንነት አባሎችና ለዘብተኛ አቋም ያለውን ሙስሊም ሁሉ መምታት ተቋማቱን ማውደም ያዘ። ፖሊስ በበኩሉ ሞምባሳ ውስጥ አክራሪ ወጣቶች ጩቤና ጠመንጃ በመጠቀም አያሌ ጥቃቶችን በንጹሐን ዜጎች ላይ እየፈጸሙ መሆናቸውን አመልክተዋል። አድማጮች የዜናና የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት እስከ አራት ሰዓት በ25ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርበው መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ። እንድታደምጡ እንጋብዛለን። በኢንተርኔት ደግሞ ደብልዩ ደብልዩ ደብልዩ ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ዌብሳይታችን ነው ታገኙናላችሁ። በፌስቡክና ትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤም ኦ ቢ አይ እንዲሁም ናይል ሳትም ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሣሪያዎች ተጠቃሚዎች ከአፕ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ረሻድ ስሚት፣ ፕሮግራሙን የሚመራልን ቴሊ ላይምባክ፣ አስተናጋጆቻችሁ ቆንጂ ይታየና፣ እኔም ሶሎሞን አባተንን። አሁን ጥቂት ሙዚቃ እንጋብዛችሁ ጃኖባንድ Estoy atascado. ¿Alguien podría Can see the tsar. I am. I am a mother, I a I am a a mother, I I ጃኖ ባንዱ ጉዴ የጃኖ ባንዱ ይቅርታ ዲበኩሉ ታፈሰ ጉዴ የሚለውን ጣዕመ ዜማ ነው። ድንቅ ጣዕመ ዜማ ነው አይደለም? ቆንጆ በጣም ግሩም ነው። ስትወጅ አይች እናመሰግናለን። ለማንኛውም አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሊሆን ነው። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። የኢትዮጵያ መንግስት በከፍተኛ ኃላፊነት ስራ ላይ እየሰሩ የሚገኙ ባለስልጣናትን በአምባሳደርነት መሾሙ ተገለጠ። የጠቅላይ ሚኒስትሩ አማካሪ አቶ ኩማ ደመቅሳና የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይገኙባቸዋል። ይሁን እንጂ ስለ ሹመቱ እስካሁን ይፋ መግለጫና ዝርዝር ማብራሪያ ገና አልተሰጠበትም። አስራ አራት ሚኒስትሮቻቸው ጠቅላይ ሚኒስትራቸው ስልጣን እንዲለቁ እየጠየቁ በሚገኙባት በሶማሊያ እየታየ ያለው የፖለቲካ ቀውስ ተባብሷል ተባለ። መንስኤው ጠቅላይ ሚኒስትሩ ከፕሬዝደንቱ ጋር የገቡበትና እያደርም እየሰፋ የመጣው ልዩነት እንደሆነ ተነግሯል። በኢቦላ በሽታ ታመው ዩናይትድ ስቴትስ ኔብራስካ ክፍለ ግዛት የሚገኝ ሆስፒታል ሲታከሙ የቆዩት ሴራሊዮናዊው ዶክተር ማርቲን ሳሊያ ሕይወታቸው ማለፉን ሆስፒታሉ በዛሬው ዕለት አስታውቋል። አመሰግናለሁ ቆንጅት። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምንሸጋገረው። ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁ። ተከታዩ ዝግጅታችን ስፖርት ነው። የእግር ኳስ ኮከብ ተጫዋቾች የኢቦላን ቫይረስ ስርጭት ለመግታት የሚካሄደውን ዓለም አቀፍ ዘመቻ ተቀላቅለዋል። ከተባበርን ኢቦላን እናሸንፋለን በሚሉት አስራ አንድ የዓለም ኮከብ እግር ኳስ ተጫዋቾች መካከል የሪል ማድሪዱ ክሪስቲያኖ ሮናልዶ የባርሴሎናው ኔይማር የቼልሲው ዲዲየር ድሮግባና የባየር ሚኒኩ ፊሊፕ ላን ይገኙበታል በዚህ ኢሌቨን አጌንስት ኢቦላ የአስራ አንዱና የኢቦላ ግጥሚያ በተሰኘ አዲሱ ጸረ ኢቦላ ዘመቻቸው ኮከቦቹ የእግር ኳስ ተጫዋቾች ትኩረት በየማህበረሰቡ እየዞሩ የበሽታውን ስርጭት ስርጭት ለመከላከል ስለሚያስችሉ እርምጃዎች ግንዛቤን መስጠት ነው። እንግዲህ ቀደም ሲል እንደገለጽነው አብረን ኢቦላን እናሸንፋለን ነው መፈክራቸው። በትዊተር መሳተፍ የምትፈልጉ ካላችሁ ሃሽታግ ዊክንቢት ቢት ኢቦላ ብላችሁ መቀላቀል ትችላላችሁ። በዚህ አጠር ያለ ዜና ወደ ቀጣዩ በሰሎሞን ክፍሌ እየተዘጋጀ ወደሚቀርበው ሳምንታዊው የስፖርት ፕሮግራም እንደምናመሽታችሁልኛል። የተከበራችሁ አድማጮቼ በአስራ አንደኛው አታፖርካ ዓለም አቀፍ አገር አቋራጭ ሩጫ ውድድር ኢትዮጵያውያን በሁለቱም ፆታዎች አሸንፈዋል። በ36ኛው የኢስታንቡል ማራቶን ደግሞ በወንዶቹ የበላይነቱን ወስደዋል። በእግር ኳስ ለአፍሪካ ዋንጫ የተካሄዱ የማጣሪያ ግጥሚያ ውጤቶችን ይዘናል። ፍቅሩ ኪዳኔም ከእኛ ጋር ናቸው። አብራችሁን ቆዩ። የእግር ኳስ ስፖርቱን ዜና ላስቀድም። ለሰላሳኛው የአፍሪካ ዋንጫ ፍጻሜ ለማለፍ በሳምንቱ መጨረሻ አርብና ቅዳሜ ሰባቱ ምድቦች አምስተኛ ማጣሪያቸውን በተለያዩ የአፍሪካ ከተሞች አካሂደዋል። ከነገ በስቲያ ረቡዕ የሚደረገው የመጨረሻው ስድስተኛ ማጣሪያ ጨዋታ ብቻ እየቀረ ዘጠኝ ቡድኖች ማለፋቸውን አረጋግጠዋል ይላል ገዛኝ ጽዮን መስቀል ከአዲስ አበባ። መቀጠል ትችላለህ ገዛኝ። የኢትዮጵያ ብሔራዊ ቡድን ዋልያዎቹ ከሜዳው ውጭ ቅዳሜ ምሽት ላይ በአልጄሪያ የበረሃ ቀበሮዎች ሶስት ለአንድ ተሸንፎ ተመልሷል። በሀያ አንደኛው ደቂቃ የዋልያዎቹ አጥቂ ኡመዱክሪ ከርቀት መሬት አስይዞ የላካት ቀዳሚ ግብ ሆና ነበር። ሆኖም የአልጄሪያ ቀበሮዎቹ በግቧ ሳይደናገጡ እስከ እረፍት ባለው ጊዜ ብቻ በሶፊያን ቴጉሊ፣ ሪያድ ማህሬዝ እና ያሲን ብራሂሚ አማካይነት ሶስት ጎሎችን አከታትለው ለማስቆጠር ችለዋል። የኢትዮጵያ ቡድን ወደ አፍሪካ ዋንጫ ለማለፍ በኳስ የሚፈጠረው አይታወቅም በሚለው እንለፈውና በጣም እጅግ በጣም የመነመነ የጭላንጭል በሚመስል ቀጭን የተስፋ ቀዳዳ ላይ ይገኛል። በዚሁ ምድብ ማሊ ወደ ማላዊ ሄደው ሁለት ለባዶ ሽንፈት ደርሶበታል። በሶስት ነጥብ ላይ ከቀረው የኢትዮጵያ ቡድን ይልቅ በኩል ስድስት ነጥብ ላይ የተፋጠጡት ማሊና ማላዊ ለራሳቸው የሚበጃቸውን አድርገው በሁለተኝነት የማለፍ ተስፋቸው የተሻለ ነው። የኡጋንዳ ብሔራዊ ቡድን የጋናቸውን አንድ ለባዶ ማሸነፍ መቻሉ ያልተጠበቀ ውጤት ነበር። በሌሎች ከተሞችም የማጣሪያዎቹ ተካሂደዋል። የሰባቱ ምድብ የመጨረሻው ስድስተኛው ማጣሪያ ጨዋታቸውን ከነገ ወዲያ ያጠቃልለው አስራ አምስቱ ቡድኖች ይታወቃሉ። እስከ አሁን ግን ዘጠኝ ሀገሮች ማለትም ደቡብ አፍሪካ፣ አልጄሪያ፣ ቡርኪና ፋሶ፣ ጋቦን፣ ካሜሩን፣ ኬፕቨርዲ፣ ዛምቢያ፣ ቱኒዚያ እና ሴኔጋል ማለፋቸውን አረጋግጠዋል። ይህ በዚህ እንዳለ የሰላሳኛው አፍሪካ ዋንጫን ለማዘጋጀት ኢኳቶሪያል ጊኒ ፈቃደኛ በመሆኗ የአፍሪካ እግር ኳስ ኮንፌዴሬሽንን ከጭንቀት ገላግሎታል። የኢኳቶሪያል ጊኒ አዘጋጅነት የመጣው ሞሮኮ የኢቦላ በሽታን መዛመት በመስጋት በመጨረሻ ላይ ማዘጋጀት እንደማትችል በመግለጿ ነው። ካፍ የብዙዎቹን የአፍሪካ ሀገሮች በር ቢያንኳኳም ፈቃደኛ አዘጋጅ ባለመገኘቱ ተጨንቆ ሰንብቷል። የአፍሪካ እግር ኳስ ኮንፌዴሬሽንም ሞሮኮ የአፍሪካ ዋንጫን በመጨረሻ ሰዓት ላይ እንደማታዘጋጅ በመግለጿ ከካፍ የሁለት ተከታታይ የአፍሪካ ዋንጫ ላይ እንዳትሳተፍ ቀጥቷታል። ይኸው ነው በእኔ በኩል ያለው። ሰለሞን ገዛይን ጽዮን መስቀልን ላመስግንና ወደ አትሌቲክስ የሩጫ ስፖርት ዜና ልውሰዳችሁ። በአስራ አንደኛው አታፖርካ ከዓለም አቀፍ ሀገር አቋራጭ ሩጫ ውድድር የኢትዮጵያ አትሌቶች ናቸው በሁለቱም ጾታ ያሸነፉት። በወንዶቹ እንዲያውም አንደኛና ሁለተኛ ሆነው ተከታትለው በመግባት የተደነቁት ኢማነ መርጋና ሙክታር ኢድሪስ ናቸው። 9.8 ኪሎ ሜትሩን በ27 ደቂቃ ከ39 ሴኮንድ ነው የሮጡት። ሦስተኛው ቲሞቲ ቶሮቲች ከዩጋንዳ ሆኗል። የሴቶቹን 7.9 ኪሎ ሜትር በ25 ከ36 ላፋርጋ በአንደኝነት የጨረሰችው ደግሞ በላይነሽ ኦልጂራ ናት። ሜርሲ ቼሮኖ ከኬንያ ሁለተኛ መሊካ አሳሐሳ ሦስተኛው። ወደ ኢስታንቡል ማራቶን ስንሸጋገር ትላንት በሴቶቹ አማኔ ጎበና፣ ሶሎሜ ጌትነት ከኢትዮጵያ አንደኛና ሁለተኛ ሆነው ጨርሰዋል። የወንዶቹን ሐፊድ ቻኒ ከሞሮኮ ቀድሟል። ጊዜያቸው 21153 እና 22846 ነው ማይክል ኪፕሮፕ ከኬንያ በሦስተኝነት አጠናቋል። የኬንያ አትሌቶች ጉዳይ ከተነሳ ወደ ቀጣዩ ከአቶ ፍቅሩ ኪዳኔ ጋር ወዳደረግሁት አጭር ቃለ ምልልስ ልውሰዳችሁ። በኬንያ አትሌቶች የጉልበት ሰጪ መድኃኒት መጠቀም ቅሌት ዙሪያ ነው ያወያየኋቸው። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ናቸው። ይህን ዜና እንዴት አገኙት ስል ነበር በቅድሚያ የጠየቅኳቸው። አዲስ ነገር አይደለም። በድሮ ጊዜ የኢትዮጵያና የኬንያ አትሌቶች በሙሉ ይሮጡም ይኖሩም ያደጉበትም ሰፈር ፋርማሲ የሌለበት ኪኒን እንኳን ምን እንደሆነ የማያውቁ ነበሩ። እስካሁን ድረስ ያሸነፉት በራሳቸው ችሎታና በራሳቸው ፍጥነት፣ በራሳቸው ተቋም ነበረ። አሁን ግን ስፖርቱ ለውድድር ሳይሆን ገንዘብ ማግኛና የመኖሪያ መሳሪያ ስለሆነ በየዓመቱ የተወሰነ ውድድሮች ተካፍለው አስፈላጊውን ገቢ እስካገኙ ሌላ ነገር መሞክራቸው አይቀርም። በዚህም የተነሳ የኬንያኖቹ አውሮፓንም ሆነ አሜሪካንም ያልወረሩት አገር የለም። የትኛውም ውድድር ውስጥ ተሰልፎ የሚገኙት በብዛት እነሱ ናቸው እና ይሄን ውድድራቸውን፣ ውጤታቸውን ወይም ገንዘብ በደንብ አድርገው ለማግኘት እንደዚህ አይነት ነገር ዶፒንግ ሊጠቀሙ መቻላቸው ግልጽ ነው እና ለኬንያ ብቻ ሳይሆን ለአፍሪካም ራሱ አሳፋሪ ሁኔታ ነው። በድሮ ጊዜ የነበሩት አትሌቶቻችን በሙሉ ከወታ ከጦር ሰራዊት የወጡ ናቸው። እስካሁን ድረስ በሜዳሊያ ያገኙ የነበሩት ብዙዎቹ ወታደሮች ነበሩ እና ዲሲፕሊን የነበረበት ነው። አሁን ግን እያንዳንዱ ሯጭ የራሱ ማናጀር የራሱ መሪ ስላለው ምን ያቀምሷቸው እንደሆነ እንዴት ምን ይመክሯቸው እንደሆነ ሊታወቅ አይችልም። በዚህ ላይ ደግሞ ሁሉም እንደሚያውቀው አትሌቶቻችን እስከዚህም ድረስ ትምህርት ቤት የነበሩ አይደሉም እና ያላቸው እውቀት ብዙን ሩጫው ላይ ነው እንጂ በሌላ አስተያየት ላይ አይደለም። ለሀያ አምስት ዓመታት የኬንያ አትሌቶችን ያሰለጠኑት ጆን ሙቲጋ ስለዚሁ ችግር አንስተው ነበር። በአንድ ወቅት ፖላንድ ሄጄ በነበረበት ጊዜ ይላሉ፣ የሌሎች አገሮች ሰዎች አሁን የምንወዳደረው እኮ ጉልበት ሰጪ መድኃኒት ከሚጠቀሙ አትሌቶች ጋር ነው ሲሉ ሰምቻለሁ ብለዋል። ያን አይነቱ ስሜት ምን ያህል ይጎዳል ይላሉ። ተወዳዳሪዎችን በጣም ይጎዳል። አሁን በተለይ ኬንያኖችን ለማንኛውም በዚህ በዶፒንግ የተነሳ ሁላችንም ጥርጣሬ ውስጥ ነው እየገባን ያለ ነው እና አሁን የሚያሸንፉት በሙሉ ወይ ወስዶ እንደሆነ ወይ አልወሰደ እንደሆነ እየተባለ ጥርጣሬ ውስጥ ስለገባ የስፖርቱንም ጣም እየቀነሰው ነው። ሄደው እና የኬንያኖቹ ብቻ ሳይሆኑ የአፍሪካኖቹ ኢትዮጵያኖችንም ጨምሮ ጥርጣሬ ውስጥ ሊከታቸው ይችላል። ከዚህ ሌላ ደግሞ ከዚህ ከዶፒንግ ሌላ ደግሞ ሌላ አስቸጋሪ ነገር ያለ በእድሜ የተነሳ ብዙውን ይሄ የወጣት ቡድን እያሉ የሚያሰልፏቸው ኬንያም ሆኖ የኢትዮጵያ ሽማግሌዎች ከእድሜያቸው በላይ የወዱ ነው ስለሆነ ይሄ ሁሉ በኢንተርናሽናል ውድድር ላይ አፍሪካን ስም እያጎደፈው ነው። በመጨረሻ አቶ ፍቅሩ በስፖርቱ ዓለም እርስዎ ለብዙ ዓመታት ቆይተዋል የኢትዮጵያ አትሌቶች በዚህ ቅሌት ውስጥ የገቡበትን ጊዜ ያውቃሉ? ጭራሽ የለም። እስካሁን ድረስ እግዚአብሔር ይመስገን ማንም በዚህ አይነት እንትን የተያዘ ጭራሽ የለም። እና ግን ወደፊት ምን እነሱም እኮ ልክ እንደ ኬንያኖቹ አሁን በብዛት በየዓለሙ ስለሚሮጡ፣ አንዱ አታሎ ሊያሳስታቸው ይችላል እኔ ብዙ ጊዜ ፈራ የነበረውና ማስጠንቀቅ አለብን የምንለው ሳያውቁት እንደው እንደ ኮካ ኮላ ወይም እንደ ቡርቱካን ጭማቂ ምናምን አድርጎ አንድ ነገር ሰጥቶ እኮ አጠጥቶ ሊያምን እንትን ሊያደርጋቸው ይችላል። ማያውቃል እና ብዙ ጥንቃቄ ያስፈልገዋል። መከራው የአትሌቲክስ ፌዴሬሽኖቹ በጣም ደካሞች ናቸው። የማስተማር ይሄን የመሳሰለ ዶፒንግ፣ ይህን ፌር ፕሌይ ኤቲክ፣ ይህን የመሳሰለ ነገር የማስተማር እንትን የላቸውም። ለምን ራሳቸውም ኤቲክ ስለማያውቁ ሌሎቹን ለማስተማር ያዳግታቸዋል። አቶ ፍቅሩ ኪዳንን ለጊዜያቸው በጣም አመሰግናለሁ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ወደ ተከታዩ ቅንብር እንሸጋገራለን። አፍሪካ ነክ ርዕሶች ሊቢያ ውስጥ በተቀናቃኝ ኃይሎች መካከል የሚካሄደው ግጭት በቀጠለበት በአሁኑ ወቅት የሀገሪቱ የነዳጅ ዘይት ምርት አንዴ ዝቅ ሌላ ጊዜ ደግሞ ከፍ ማለቱን ቀጥሏል። ባለፈው መስከረም በቀን 900 በርሜል የነዳጅ ዘይት እንደተመረተ ተዘግቧል። እስከ ያዝነወር ባለው ጊዜ ግን ወደ 500 ሺህ በርሜል ወርዷል። ቀደም ያለውም በቀን 900 ሺህ ተብሎ ይታረምልኝ። ያም ሆኖ ግን የዓለምን ፍላጎት ሊያሟላ የሚችል በቂ ድፍድፍ ዘይት ገበያ ላይ እንዳለ የጆ ዲካፖዋ ዘገባ ይናገራል። አዳነች ሳዬ ለምሽቱ አፍሪካ ነክ ርዕሶች ዝግጅቷ ይዘዋለች። የሊቢያ ድፍድፍ ዘይት ወደ ብዙ ምርቶች ሊጠራ ስለሚችል ከዓለም ምርጥ ከሚባሉት ነዳጅ ዘይቶች አንዱ ነው። ይሁንና በፊት የነበራትን ያህል የገበያ ድርሻ የላትም። ጆን ኪንግስተን ኒውስ ፎር ፕላትስ የተባለው አንጋፋ የኤነርጂ ዘርፍ መረጃ አቅራቢ ስራ አስኪያጅ ናቸው። በጣም ቀለል ያለ ድፍድፍ ዘይት ነው። በመሠረቱ በዩናይትድ ስቴትስ የሚመረተው ከፍ በማለቱ ዓለም በአሁኑ ወቅት ብዙ ቀለል ያሉ የነዳጅ ዘይት አይነቶች አሉት። ሆኖም በብዛት የሚመረቱት የመጓጓዣ የነዳጅ ዘይቶች ናቸው። የቀድሞው የሀገሪቱ መሪ ማዕማር ቃዳፊ ከስልጣን ከተወገዱ ወዲህ የሊቢያ ነዳጅ ዘይት ከሞላ ጎደል ጠፍቶ ነበረ። በቀን ከአንድ ሚሊዮን ተኩል በርሜል በላይ ይመረት የነበረው ነዳጅ ዘይት ወደ አምሳ ሺህ በርሜል ወርዶ ነበር። ከዚያም በቀን በመቶ ሺህና በመቶ ሀምሳ ሺህ ገደማ ጸንቶ ቆየ። ባለፉት ወራት ግን በጣም ጨምሮ እስካለፈው ጥቅምት ወር በነበረው ጊዜ ውስጥ በቀን ወደ አንድ ሚሊዮን በርሜል መመረት ጀመረ። በእንደዚህ አይነት ፍጥነት የነዳይ ዘይት ያደገበት አገር አይቻላቅም። ኪንግስተን እንደሚሉት የሊቢያ ነዳይ ዘይት በብዛት ገበያ የደረሰው በቂ ድፍድፍ ዘይት ባለበት ጊዜ በመሆኑ ሊቢያ የፈለገችውን ያህል የገበያ ድርሻ ልታገኝ አልቻለችም። ሊቢያም ሆነ ሳዑዲ አረቢያ በእንደዚህ አይነት ሁኔታ ሊያደርጉ የሚችሉት ነገር ቢኖር የነዳጅ ዘይት ምርታቸው መቀነስ ነው። በሊቢያ ቦታ ለመስጠት ሲሉ በቀን ከስምንት መቶ ሺህ እስከ ዘጠኝ መቶ ሺህ የሚሆኑ በርሜሎች ነዳጅ ዘይት ገበያን ይተዋሉ ማለት አይደለም። የሊቢያ የነዳጅ ዘይት ምርት ከፍ ሲል ታዲያ የነዳጅ ዘይት ገበያን አረጋግቶ ነበር። ይህ ደግሞ ለሸማቾች መልካም ነው። አሁን በቅርብ ቀናት ግን የሊቢያው የነዳጅ ዘይት ምርት ዝቅ ብሏል። ሊቢያ ውስጥ ያለው የፖለቲካ ትርምስ በዓለም ደረጃ ዘይት ገበያ ሊኖር የሚችለውን ሁኔታ ለመተንበይ ከባድ እንዲሆን ያደርገዋል ይላሉ ኪንግስተን። የተቀናቃኝ ሚሊሻዎች ሁኔታ ለመረዳት ራሱ ከባድ እንደሆነ ይናገራሉ። ስለ ተቀናቃኞቹ ኃይሎች በሚገባ ሊያብራራ የሚችል አይነት መለኪያ በሌለበት በአሁኑ ሁኔታ ስለ እያንዳንዱ ኃይል በሚገባ ለመረዳት ያስቸግራል። የነዳጅ ዘይቱን ገበያ በመለካት ረገድ ግን ግዙፍ እንደሆነና ትልቅ ቦታ እንዳለውን ለመገመት አያስቸግርም። ሊቢያ ውስጥ ትልቅ የፖለቲካ ትርምስ ያለ ቢሆንም ነዳጅ ዘይቷን ካለምንም ችግር ለመሸጥ እንደቻለች ኪንግስተን ጠቁመዋል። ሊቢያ ነዳጅ ዘይቷን የምትሸጠው በብሔራዊ ነዳጅ ዘይት ኮርፖሬሽን በኩል ሲሆን አገሪቱ በምትተራመስበት ሁኔታ ከመላ አገሪቱ ሚዛን በጠበቀ መንገድ የመሥራት ብቃት ያለው ብሔራዊው የነዳጅ ዘይት ኮርፖሬሽን ነው። በዚህ ረገድ ምንም አይነት ችግር የለበትም። ሊቢያ ውስጥ የሚካሄደው የእርስ በርስ ግጭት ሁሉም የነዳጅ ዘይት ኩባንያዎች ከሀገሪቱ ጋር እንዳይሰሩ እንቅፋት የሆነበት ጊዜ እንደሌለ ኪንግስተን አስረድተዋል። ኦፔክ በሚል አህጽሮት የሚታወቀው የነዳይ ዘይት ላኪ ሀገሮች ድርጅት አባላት በመጪው ሳምንት ሐሙስ ቪዬና ተገናኝተው ይነጋገራሉ። ስብሰባው የሚደረገው በመጪው ዓመት ዓለም የሚፈልገው የነዳይ ዘይት አቅርቦት የነዳይ ዘይት ላኪ ሀገሮች ሊያመርቱት ካሰቡት ያነሰ በሆነበት ወቅት ነው። ይህ ሁኔታም የገበያ ድርሻ ጦርነት አስነስቶ የዋጋ ማሽቆልቆል ሊያስከትል እንደሚችል ጆን ኪንግስተን ኒውስ ፎር ፕላትስ የተባለው አንጋፋ የኤነርጂ ዘርፍ መረጃ አቅራቢ ስራ አስኪያጅ ተንብየዋል። አድማጮች፣ ስለ ሊቢያ አይነዳይ ዘይት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን በሶሎሞን አባተ እየተዘጋጀ የሚቀርበው የጤና ፕሮግራም ይቀርባል። የዓለምን ደራሲዎች በቅርቡ ባርሴሎና ስፓኝ ላይ ተሰብስበው ቲዩበርክሎሲስን ወይም በምሕጻር ቲቢን ለመዋጋት በትጋት ለመሥራት ቃል የገቡበትን መግለጫ አውጥተዋል። መግለጫውም የባርሴሎና መግለጫ ተብሎ ተሰይሟል። ወደ ጄኔቫ ሰሞኑን ደውዬ የዓለም የጤና ድርጅት ደብሊው ኤች ኦ የቲቢና ኤች አይ ቪ መርሃ ግብር አስተባባሪ የሆኑትን ዶክተር ኃይለ ኢየሱስ ጌታሁንን አነጋግሬ ነበረ። ለመሆኑ እንደራሴዎችን ይህንን እንዲያደርጉ ይህንን መግለጫ እንዲያወጡ ዛሬ ምን አነሳሳቸው? ለምን ዛሬ ይሄ ሆነ? ስንት ዘመን ሙሉ የሰው ልጅ በቲዩበርክሎስስ ሲሰቃይ አደለም? እንዲህ ያለው ዶክተር ኃይለ ኢየሱስ ይመልሳሉ። እንግዲህ ትልቁ ነገር አሁን እንዳልከው ነው። ስንተ ዘመን ስር የሰደደ ችግር እያስከተለ ያለ በሽታ ነው። ተገቢውን አትኩሮት አላገኘም። ተገቢውን አትኩሮት በዓለም ደረጃ በሚገኙ ገንዘብ በሚረዱ ድርጅቶች ወይንም እንደዚሁም በአገር አቀፍ ደረጃም በሚገኙ የፖሊሲ አመራር በሚሰጡ ወይም አገልግሎትን በሚያስፋፉ አካላትም እንደ ችግሩ ተገቢውን አትኩሮት አላገኘም። እንደ ቅድም እንደገለጽኩት በየዓመቱ ዘጠኝ ሚሊዮን አዳዲስ በሽተኞች ይኖራሉ። ከነዚህ ውስጥ አንድ ነጥብ አምስት ሚሊዮን የሚሆኑት ደግሞ ይሞታሉ። ይሄ ከኤች አይቪ ጋር እኩል ነው፣ ባለፈው አመት ካለው ግምት ጋር ከእነዚህ ውስጥ ደግሞ ከሶስት መቶ ስልሳ ሺህ በላይ የሚሆኑት ከኤች አይቪ ጋር የሚኖሩን ናቸው። የሚሞቱት ወደ አንድ ነጥብ አንድ የሚሆኑት ናቸው፣ ከኤች አይቪ ጋር ይኖራሉ ብለን የምንገምተው እና ይሄ ሁሉ ችግር እያለ ተገቢውን አትኩሮት አላገኘም። ከዚህ በላይ ደግሞ የሚያጠቃው በጣም በምርታማነቱ አገርና አካባቢን ለልማት ሊረዳ የሚችለውን የህብረተሰብ ክፍል ነው ያም ያም በኢኮኖሚ ላይ የሚያሳድረው ተጽዕኖ እያለ ሆኖ ተገቢውን ትኩረት ስላላገኘ ደራሲዎች ራሴዎች በመሰባሰብ ይሄንን ጥሪ በማቅረብ ይሄንን ሁኔታ ለማሻሻል ይቻላል ከሚል አነሳስ ነው። ሩሲያውያን አንድ የሚሉት ነገር አለ፣ ከሚቀር ዘግይቶ መድረስ ማለት ነውና እንደዛ ማለት ነው፣ አሁን የደራሲዎቹ ስራ የሆነው። አዎ እንግዲህ ያም ሲባል ምንም ጥረቶች አልተደረጉም ማለት አይቻልም። በተለይ ባለፉት አስራ አምስት ዓመታት ብዙ ጥረቶች ተደርገዋል ወደ ሰላሳ ሰባት ሚሊዮን የሚደርሱ ሰዎች በቲቪ ከመሞት የዳኑበት ሁኔታ ነው ያለው። ግን እንደዛም ሆኖ አንደኛም በሽታው በቀላሉ የሚድን ነው፣ ብዙ ገንዘብ አይፈልግም። ከዛ ከዛ አንጻር ያለው ጥረት የበለጠ መሻሻል አለበት ከሚል ነው እንጂ እስከ ዛሬ ደግሞ ምንም ነገር አልተደረገም ብሎ ማለትም አስቸጋሪ ነው። ምንም ነገር አልተደረገም ለማለት ሳይሆን ይሄንን የፖለቲካ ቁርጠኝነት፣ የህግ አውጪዎችን ትኩረት የሚጠይቅ ይህንን ያህል ብዙ ሲታሰብ ህዝቡ ነው እያለቀ ያለው እና እንደ ራሴዎቹ ግን ብዙ ሲሰሩና ብዙ ሲጨነቁ በየፓርላማው ላይ ስለ ቱበርክሎሲስ አናይም። ስለዚህ ከባለሙያዎች አኳያ ሳይሆን ከፖለቲካው ሰዎች ከህዝብ እንደራሲዎች በኩል ለማለት ፈልጌ ነው። ትክክል ትክክል። በሱ በሱ በጣም ይሄ ጥሪ ጥሩ ሊረዳ ይችላል ተብሎ ይገመታል። ዶክተር ኃይለ ኢየሱስ ለመሆኑ በአሁኑ ጊዜ ስንት ሰው በአለም ዙሪያ የቲቪ ችግር አለበት? ቅድም ለነገሩኝ በየአመቱ ዘጠኝ ሚሊዮን ሰው ይያዛል። በአጠቃላይ ስንት ሰው አለ? አሁን የቲቪ እንግዲህ እንዳልኩት ይሄ ዘጠኝ ሚሊዮን በየአመቱ የያዘው ነው ከዛ ውስጥ ደግሞ የሚቆይ ሳይድን ወደሚቀጥለው አመት የሚተላለፍ አለ። ወደ አስራ ስድስት አስራ ሰባት ሚሊዮን አካባቢ ነው ሊሆን ይችላል ተብሎ የሚገመተው። በአጠቃላይ ግን ከዚህ ውስጥ አብዛኛውን የቲቪ ኬዞች የሚኖሩት እስያ ውስጥ ነው። ምክንያቱም ያው የህዝቡም ቁጥር ከፍ ያለ ስለሆነ ነው ቻይና ህንድን ስላለ። ከዛ ውጭ በተረፈ የሚቀረው አንድ ሶስተኛው የሚገኘው ደግሞ በአፍሪካ ነው። በአፍሪካ ከሚገኘው ወደ ሰማንያ ከመቶ የሚሆነው ከኤች አይቪ ጋር የሚኖሩ ናቸው የሚሆኑት ከዚሁ ጋር በተያያዘ ደግሞ መድኃኒት የሚቋቋመው አይነት ድራግ ሬዚስታንስ የምንለውም በሽታ እየተስፋፋ ነው የሚገኘው። ዶክተር ሀይለ ኢየሱስ እርሶ በሚሰሩት በዓለም አቀፍ ደረጃ ነው አውቃለሁኝ በዓለም የጤና ድርጅት ነው። ነገር ግን ለአድማጮቻችን ትንሽ ትርጉም የሚሰጣቸው ከሆነና እርሶም መጠነኛም ቢሆን መረጃ ካሉት የኢትዮጵያ ሁኔታ ለመሆኑ ምን ይመስላል? ቲቪን አስመልክቶ እንግዲህ የኢትዮጵያ ሁኔታ ኢትዮጵያ የዓለም ጤና ድርጅት ከባድ የቲቪ ችግር አለባቸው ብሎ ከፈረጃቸው ሀገሮች አንዷ ናት። በየአመቱም በ ምናወጣው ሪፖርት የኢትዮጵያ የቲቢ ችግር ይገለጻል እና በዚህ አመት ከሁለት ሳምንት በፊት ባወጣ ነው የሁለት ሺ አስራ ሶስትን ሁኔታ በሚያጠቃልለው የደብሊው ኤችኦ ሪፖርት ላይ ኢትዮጵያ ውስጥ በየአመቱ ሁለት መቶ አስር ሺህ አካባቢ የሚሆኑ አዳዲስ በሽተኞች ይኖራሉ ተብሎ ነው የሚገመተው። ከእነዚህ ውስጥ ደግሞ ሰላሳ አምስት ሺህ የሚሆኑት ይሞታሉ በየአመቱ እና በኢትዮጵያ እንደ ፈረንጆቹ አቆጣጠር በሀያ አስራ ሶስት ከነ ሁለት መቶ አስር ሺህ ካልኩት ትክክለኛውን የክትትል ያደረጉ ወደ መቶ ሰላሳ ሺህ የሚሆኑ መቶ ሰላሳ አንድ ሺህ የሚሆኑ የቲቪ በሽተኞች ናቸው በኢትዮጵያ ውስጥ ያሉት። በኢትዮጵያ ሌላው ጥሩ ነገር ልንለው የምንችለው የዚህ መድኃኒትን የሚቋቋመው ድራግ ሬዚስታንት የሚባለው የተስፋፋ አይደለም። ከእነዚህ ውስጥ ከአዲሶች ውስጥ ወደ አንድ ነጥብ ስድስት ከመቶ የሚሆኑት ናቸው መድኃኒት የሚቋቋመው በሽታ አለባቸው ተብሎ የሚገመተው። በአጠቃላይ ስንት ሰው ይሆናል ለቲቪ የተጋለጠ ኢትዮጵያ ውስጥ? እንግዲህ ቲቪ በትንፋሽ የሚተላለፍ በሽታ ነው። ብዙውን ጊዜ በማሳል ወይም በተለይ ደግሞ በማስነጠስ የሚተላለፍ በሽታ ነው። ይሄን በሽታ ደግሞ መተላለፊያውን የሚያባብሱ ነገሮች አሉ። ለምሳሌ መስኮቶች ሳይዘጉ በተጨናነቀ በታፈነ አየር ሁኔታ ውስጥ የሚኖር ከሆነ እንዲሁም ደግሞ ጨለማነት ባላቸው ሁኔታዎች የሚገኝ ከሆነ የመተላለፊያ መጠኑ እየሰፋ ይሄዳል። ስለዚህ በትክክል ይሄን ያህል ነው ብሎ ቁጥር መናገር ባይቻልም ባለው እነኛ አሁን በገለጽኳቸው ሁኔታዎች የአንድ የቲቢ ታማሚ ካለ በተለይ ደግሞ የበሽታው አይነት በተለይ ሳምባን የሚያጠቃ ከሆነ እነህ ሳምባቸውን በተለይ የተጠቃ የቲቢ በሽተኞች በሚስሉበት ወይም በሚያስነጥሱበት በሚደረግበት ጊዜ እና ቅድም ያልኳቸው ሁኔታዎች የተሟሉ ከሆነ የመተላለፊያ መንገዱ እየተስፋፋ ነው የሚሄደው እና እዚህ ላይ አንድ መጥቀስ የምፈልገው ነገር አሁን ኢትዮጵያ ውስጥ የምናየው በተለይ በሕዝብ መመላለሻ ትራንስፖርት ላይ መስኮት እንክፈት ቲቢን እንከላከል የሚለው መግለጫና እየተሰራ ያለው ስራ ጥሩ ጠቃሚነት ያለው ነው የሚሆነው። እንደው በቁጥር ለመግለጽ ሳይሆን እንደው በመቶኛ እንደዚህ መናገር የሚቻልበት ሁኔታ አለ። በኢትዮጵያ ብቻ ሳይሆን በአህጉር ደረጃ እሱ እንግዲህ ግምት የለንም አሁን ቅድም ለመግለጽ የሞከርከው ቲቪ ሁለት አይነት ነው ያለው። አንደኛው ባክቴሪያውን በሰውነት ውስጥ ምንም ነገር በሽታ ሳያስተላልፍ ይዞ የሚቆይ ኢንፌክሽን ብቻ ወይንም ላተንት ነዋሪ የሆነ የቲቪ አይነት አለ። ያ የቲቪ አይነት አለ ማለት የሚተላለፍ ነው ማለት አይደለም። የቲቪ በሽታ ምልክትም የለባቸውም። ነገር ግን ወደፊት በተለያዩ ሁኔታዎች ራሳቸውን ሊያጋልጥ የሚችል ሁኔታ ሲያጋጥማቸው ግን ያ የተደበቀ በሽታ ሊወጣ ይችላል ለምሳሌ እንደ ኤች አይቪ አይነት ችግር ሲፈጠር ማለት ነው በትክክል እንደ ኤች አይቪ አይነት ችግር ሲፈጠር እንግዲህ እውነቱን ለመናገር በትክክል ሳይንሱ እዛ ላይ ግልጽ አይደለም ብዙ ጥናቶች የተደረጉ ነው ያሉት ምንድን ነው አንዳንዱ ሰው አሁን ለምሳሌ መቶ ሰው የቲቢ ባክቴሪያ በትንፋሽ ቢተላለፍበት አምስቱ ሰዎች በሽታው ይይዛቸዋል ወዲ አሁኑ ዘጠና አምስቱ ሰዎች ግን ሰውነታቸው በተለይ ሳንባቸው አካባቢ ያሉ ሴሎች እንቅስቃሴ በማድረግ በሽታውን ይቆጣጠሩታል፣ እና በሽታውን ተቆጣጥረውት ባክቴሪያው ህይወት እያለው ነገር ግን በሽታ ሊያመጣ በማይችልበት ዘመን ይቆያል። አሁን ከነኚህ ዘጠና አምስት ሰዎች ውስጥ አስር ፐርሰንቱ ናቸው ወደፊት በሽታውን እንደገና ሊያዳብሩ የሚችሉት እና ይሄ ነው እንግዲህ ቅድም ያልኩት ዘጠኝ ሚሊዮን በየአመቱ የሚመጣው እንዳልኩት ነው እና አሁን በዓለም ላይ የሚገመተው እንግዲህ ይሄ ከአስር አስራ አምስት አመት በፊት በተሰራ ስሌት ነው ከዓለም ህዝብ ብዛት አንድ ሶስተኛው ወይንም ወደ ሁለት ቢሊዮን የሚሆነው እንደዚህ የተደበቀ የቲቪን ባክቴሪያ ተሸክሞ ይኖራል ተብሎ ነው የሚገመተው። እንግዲህ አሁን እዛ ላይ እኔ የምመራው ክፍል ይሄንን ሁኔታ እንደገና ለማጥናትና ለማስላት እንቅስቃሴ ጀምረናል። ምክንያቱም እንዳልኩት አስራ አምስት አመት ስለሆነ ከአለም ህዝብ ብዛት ምን ያህሉ ነው ይሄንን የተደበቀ ቲቪ ባክቴሪያ ይዞ የሚኖረው ና ወደ በሽታ ለማደግ ተጋልጦ የሚገኘው የሚለውን እየሰራንበት ነው ዶክተር ኃይለ ኢየሱስ ጌታሁንን በዓለም የጤና ድርጅት የቲቪና የኤች አይ ቪ መርሃ ግብር አስተባባሪውን ለቪኦኤ በሰጡት መግለጫ አመሰግናለሁኝ። የውይይቱን ተጨማሪ ክፍል ከዌብሳይታችን ማግኘት ይቻላል። ከመሰነባበታችን በፊት አጫጭር መረጃዎችና ማጠቃለያ ዜናዎችን እናሰማችኋለን። በቅድሚያ የምንዛሪ ዋጋ የዛሬን ልንገራችሁ አንድ የዩናይትድ ስቴትስ ዶላር በአማካይ 20 ብር ከ92 ሳንቲም ተመንዝሯል። የመሸጫ ዋጋ 1 ዶላር ካለ 19 ብር ከ992 ሳንቲም ይሰጦታል። የመግዣ ዋጋ ደግሞ አንድ ዶላር ከፈለጉ እርስዎ 20 ብር ከ192 19 ሳንቲም ይከፍላሉ ማለት ነው ልዩነቱ 20 ሳንቲም ነው ከህዳር 127 27 ዓ ም ጀምሮ የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ማደስ አቁሟል ለማንኛውም ማምሻውን ከኢንተርኔት ባገኘሁት የዓለም የአየር ሁኔታ ትንበያ መሠረት ነገ አዲስ አበባ አልፎ አልፎ ደመና ይታይባታል በተረፈ ፀሐያማ ትሆናለች ከፍተኛ ሙቀቷ 22 ዝቅተኛው ደግሞ 8 ዲግሪ ሴልሽስ ይሆናል ተብሏል ቆንጂት ምን አለን ለማጠቃለያ የኢትዮጵያ መንግስት በከፍተኛ ኃላፊነት ስራ ላይ ያሉ ባለስልጣናትን በአምባሳደርነት መሾሙ ተገልጿል። ስለ ሹመቱ ግን ይፋ መግለጫና ዝርዝር ማብራሪያ አልተሰጠበትም። አስራ አራት ሚኒስትሮች ጠቅላይ ሚኒስትሩ ስልጣናቸውን እንዲለቁ እየጠየቁ ባሉባት በሶማሊያ እየታየ ያለው የፖለቲካ ቀውስ መባባሱ ተዘግቧል። ከአለማችን ሶስተኛ ትልቁ የሆነው የጃፓን ምጣኔ ሀብት ውድቀት ውስጥ መግባቱ ተጠቁሟል። በቀደመ የአመት ሩብ ወቅት በባሰ የውድቀት ደረጃ ላይ የነበረው የጃፓኑ ኢኮኖሚ ባለፉት ሐምሌ ነሐሴና መስከረም ወራትም በአመት በአንድ ነጥብ ስድስት ከመቶ መቀነሱን አዲስ የወጡ መረጃዎች አሳይተዋል። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራልን ቴሌላይን ባክ ነው። ተረኛው መሐንዲስ አልሳንቶስ። በምሽቱ ፕሮግራሙ ዋና አዘጋጅ በአዳነች ፍሳሐዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በኛ በኩል ነገ ማታ፣ ማክሰኞ ማለት ነው፣ እንገናኛለን። ደህናደሩ ደህናደሩ